የማኅበራዊ መገናኛ ዘዴዎች ቅኝት። በኢትዮጵያ ያለው የፖለቲካ ውጥረት ሰቅዞ ይዟቸው የነበረው ኢትዮጵያውያን የማኅበራዊ መገናኛ ዘዴ ተጠቃሚዎች ካለፈው ሁለት ሳምንት ወዲህ ዓለም አቀፍ ትኩረት በሳቡ ክስተቶች ሲጠመዱ ተስተውለዋል። የሳውዲ አረቢያ የፖለቲካ ሽኩቻ ለኢትዮጵያ ስላለው አንድምታ ተነጋግረው ሳይጨርሱ የዚምባብዌው ደም ያላፋሰሰ መፈንቅለ ስልጣን ተደርቦላቸዋል። በሁለቱም ሀገራት ባለው የስልጣን ትንቅንቅ ስማቸው የገዘፈ ኢትዮጵያውያን ስም ተያይዞ መነሳቱ ነው ነገሩን ለኢትዮጵያውያን ልብ ቅርብ እንዲሆን ያደረገው። በሳውዲው አልጋ ወራሽ ልዑል መሐመድ ቢን ሰልማን በታወጀው የሙስና መዋጋት ዘመቻ በቁጥጥር ስር የዋሉት የትውልደ ኢትዮጵያዊ ቱጃር የሼህ መሐመድ አላሙዲ ጉዳይ ባለፈው ሳምንት በማኅበራዊ መገናኛ ብዙሃን ከፍተኛ መነጋገሪያ ሆኖ ሰንብቶ ነበር። ባለፈው ሳምንት መጨረሻ ብዙዎች የተቀባበሉት መረጃ አላሙዲ ሰኞ ወደ ኢትዮጵያ እንደሚመለሱ ቢጠቁምም በስተኋላ የተሰራጨው መረጃ ሐሰት መሆኑ ተደርሶበታል። የአላሙዲ ጉዳይ በንጥልጥል ላይ እንዳለ ነበር ከወደ ዚምባብዌ ያልተጠበቀ ዜና የተሰማው። የሀገሪቱ ፕሬዝደንት ሮበርት ሙጋቤ ምክትላቸውን ኤመርሰን ማንጋጓዋም ባለፈው ሳምንት ከስልጣናቸው ማሰናበታቸውን ተከትሎ ውስጥ ውስጡን ሲብላላ የከረመው የፖለቲካ ሽኩቻ የፈነዳው ባለፈው ረቡዕ ጠዋት ነበር። ሌሊቱን መንግስታዊውን ብሔራዊ ቴሌቪዥን ጣቢያ የተቆጣጠረው የሀገሪቱ ጦር ረቡ ንጋት ላይ በቃል አቀባዩ በኩል በሙጋቤ ዙሪያ ያሉ ወንጀለኞችን እያጸዳ መሆኑን አስታውቋል። ጦሩ የወሰደው እርምጃ መፈንቅለ መንግስት አይደለም ሲሉ ያስተባበሉት ቃል አቀባዩ ሙጋቤ ከባለቤታቸው ጋር በመኖሪያ ቤታቸው በደህና ሁኔታ ላይ እንደሚገኙ ጠቁመዋል። የሙጋቤ ከስልጣን ገለል ለመደረግ ለዚምባብዌ ምን ይዞ ይመጣል በሚል በዓለም አቀፍ ደረጃ መነጋገሪያነቱ ባይበርድም ኢትዮጵያውያን የማህበራዊ መገናኛ ተጠቃሚዎች ግን ጉዳዩን ከቀድሞ የሀገራቸው ፕሬዝደንት እጣ ፈንታ ጋር አሰናስለው መመልከትን መርጠዋል። ግንቦት 1983 ዓ ም የኢህአዴግ ጦር ወደ አዲስ አበባ ሲቃረብ ነበር የቀድሞ የኢትዮጵያ ፕሬዝደንት ኮሎኔል መንግስቱ ኃይለማርያም ሀገር ጥለው የተሰደዱት። ኮሎኔል መንግስቱ በብላቴ ጦር ሰፈር ያሉ ተማሪዎችን ለመጎብኘት በሚል በአውሮፕላን መጀመሪያ ወደ ኬንያ የገቡ ሲሆን ከዚያም ላለፉት 26 ዓመታት መኖሪያቸው ወደ ሆነችው የዚምባብዌዋ መዲና ሐራሪ አቅንተዋል። ኮሎኔሉን አስመልክቶ አስተያየታቸውን በማኅበራዊ መገናኛዎች ካሰፈሩት ውስጥ የተወሰኑት መንግስቱ ወደ ሀገራቸው ተመልሰው ላጠፉት ጥፋት ተጠያቂ መደረግ አለባቸው ብለዋል። ከዚህ ሐሳብ አቀንቃኞች መካከል አንዱ ሲራክ ተመስገን በፌስቡክ ገጹ የዚምባብዌ ወታደር በሙጋቤ ላይ መፈንቅለ መንግሥት አካሂዷል። ወታደሩ መፈንቅለ መንግስት አይደለም ቢልም ቅሉ አሁን ያንን ሰው በላ መንግስቱ ኃይለማርያምን ለፍርድ የምናቀርብበት ጊዜ ነው ሲል ጽፏል። መንሱር ቃሲም የተባሉ የትዊተር ተጠቃሚም ተመሳሳይ አስተያየት አላቸው። በዚምባብዌ ያለው መፈንቅለ መንግስት ከተረጋገጠ ኢትዮጵያ በስተመጨረሻ መንግስቱን በችሎት ለማቆም ሰነዶችን ታዘጋጃለች ብለዋል። በዘሄግ የሚገኙት ሲራክ አስፋው በዚያው በትዊተር በዚምባብዌ መጣ ላሉት አዲስ ዘመን መልካም እድል ተመኝተው ሀገሪቱ ማድረግ ያለባትን ጠቁመዋል። አሁን መደረግ ያለበት መልካሙና የተከበረ ነገር መንግስቱ ኃይለማርያም በሕዝባቸውና በሀገራቸው ላይ ለፈጸሟቸው ወንጀሎች ለፍርድ እንዲቀርቡ ለማድረግ ማባረር ነው ሲሉ አስተያየታቸውን አጋርተዋል። ያሆኮል በሚል የትዊተር ስም ያላቸው ተጠቃሚ ደግሞ በቅርቡ ኮሎኔል መንግስቱ ኃይለማርያምን ተቀበሉ የሚል ዜና እንሰማ ይሆን ሲሉ ጠይቀዋል። ከመንግስቱና ዚምባብዌ ጋር በተያያዘ የፌስቡክና የትዊተር ተጠቃሚዎችን ያስገረመው ከጦር ኃይሉ ስልጣን መንጠቅ ጀርባ የኮኖሌል መንግስቱ እጅ አለበት የሚል ዘገባ ነው። ሊያና ተፈሪ በትዊተር ጉድ በል አዲስ አበባ የእኛው ጉድ ለካ እስካሁን ባለስልጣን ኖሯል። የራሱን ሀገራት ተራምሶ ሄዶ የሌላ ሀገር ጦር አማካሪ ነው ለካ ጉድ ጉድ ስትል ጽፋለች። አቤል አባተ ደምሴ ደግሞ የመፈንቅለ መንግስት መሪዎቹ እስረኞችን ምን ማድረግ እንዳለባቸው ምክር ከመንግስቱ ኃይለ ማርያም ሲጠይቁ አስቡ አያደርገው። ብለዋል በትዊተር ገጹ። በዚምባብዌ ያለው ሁኔታ ከኢትዮጵያ የ1966 ዓ ም አብዮት ጋር ትንሽ ተመሳሳይ ይመስላል ሲል የተንደረደረው ኤርሚያስ ደጀኔ ምስስሎቹን በፌስቡክ እንደሚከተለው ዘርዝሯቸዋል። አንደኛ ልክ እንደ ንጉሱ ሁሉ ፕሬዚደንት ሙጋቤም በንግስናው ዙፋን እስኪ ጃጁ ለመቆየት መውደዳቸው፣ ሁለተኛ ፕሬዚደንቱን በእስር ያኑሯቸው ወታደሮች ሙጋቤና ቤተሰባቸው በመልካም ጤንነት ላይ ናቸው የሚለው ማስተባበያ። ሶስተኛ እኛ ንጉሱን አንነካም በዙሪያቸው ያሉትን ሙሰኞችና የሕዝብ ደም መጣጮችን ነው እንዳሉት የያኔዎቹ የእኛ ጦረኞች ዛሬም በዚምባብዌ ይኸው ትርክት መደገሙ። አራተኛ የንጉሳዊውን ዙፋን ማክተም ሊነግሩ አደባባይ ከወጡትና ከዚያም ዋና ተዋናይ መስለው ይታዩ ከነበሩት ይልቅ ዋናዎቹ ከመጋረጃ ጀርባ አድፍጠው የነበሩ መሆናቸው። ይህን ሁሉ ተመሳስሎ ስናይ ይሄ ነገር እንዴት ነው የእኛ ሰውዬ ልምድ እያካፈሉ ይሆን እንዴ ብለን ጠይቀናል። ኤርሚያስ በዚምባብዌ እየሆነ ያለው በመንግስቱ ጣፈንታ ላይ የሚያሳድረውን ተጽዕኖ ለማወቅ ጊዜው ገና ይመስላል ብሎ ያምናል። ባዩሽ አበበ መንግስቱ ላይ ክፉ አይደርስም ብለው ከሚያምኑት ውስጥ ናቸው። መንግስቱ ኃይለማርያም ድሃ እንደሚወድ የዚምባብዌ ምሁር ያውቃል። ምንም አያደርጉትም። የዚምባብዌ ምሁሮች እንደ ሌላው ሀገር ባለማስተዋል አይጓዙም፣ የመንግሥቱን ውለታ አይረሱም ብለዋል። እንደ እርሳቸው ለመንግስቱ በጎ አስተያየት ያለው ሶሊታድ ተከታዩን በፌስቡክ አካፍሏል። ጀግናውና ቆፍጣናው መሪ እንወዳለን። አንተ ወደዚህ ሀገር መጥተህ እንደገና መንግስት መስርተህ ህዝብ ይቅርታ እንዲያደርግልህ እፈልጋለሁ። ምክንያቱም አንተ ሀገራችንን አንድ ለማድረግ እንጂ ለመከፋፈል አይደለም ስትሰራ የነበረው። ከሁሉ ኤርትራን ከኢትዮጵያ ጋር አብሮ ለማስቀጠል የከፈልከውን መስዋዕትነት እስከ መቼም አልረሳውም። ወደ ሁለተኛው ርዕሰ ጉዳይ ስንሸጋገር የኡስታዝ አህመድዲን ጀበልን ጉዳይ እናገኛለን። ከህዝበ ሙስሊም የመፍትሄ አፈላላጊ ኮሚቴ አባላት መካከል አንዱ የሆነውና አሁን በስር ላይ የሚገኘው አህመድዲን ሕክምና እንዳያገኝ መከልከሉን ቤተሰቦቹ ካሳወቁ በኋላ እርምጃው በማኅበራዊ መገናኛ ዘዴዎች ውግዘት አስከትሏል። አህመድዲን ህክምና እንዲያገኝ ይፈቀድለት ዘንድም ዘመቻ ተከፍቷል። ዘመቻውን ከተቀላቀሉት መካከል ከዓመታት በፊት የሙስሊሞች ጉዳይ በተሰኘው መጽሔት የአህመድዲን ባልደረባ የነበረው ይሳቅ እሸቱ ይገኝበታል። በማኅበራዊ መገናኛ ብዙሀን ንቁ ተሳታፊ የሆነው ይሳቅን የመገናኛ ዘዴዎቹ ተጠቃሚዎች ስላጋሯቸው አስተያየቶችና መልእክቶች ትላንት ማምሻውን ጠይቄው ነበር። አህመድን ጀበልን አስመልክቶ ከትላንት ወዲያ ጀምሮ ነው ከቃሊቲ የመጣ መረጃ ማህበራዊ ሚዲያ ላይ ባሉ የሚዲያ አውትሌቶች ላይ ወጥቶ ነበር። ያው አህመድን ጀበል የኩላሊት በሽታ ጋር በተያያዘ ሕክምና እያደረገ ነበር። በዛ ሕክምና ተተከሉለት ቱቦዎች ነበሩ እና ያንን ደግሞ ከሁለት ወር ቀጠሮ እየተሰጠው ቢሆንም ያው ድንገት ህመም ካመመህና የሚል ነገር ነበር እና ያው እንደተለመደው እንግዲህ በኢትዮጵያ መንግስት ላይ ያሉ ነገሮች አሉ። በተለይ እስረኞች በማረሚያ ቤት ኃላፊዎች በጣም ይበደላሉና አህመድዲንም ያው ወደዛ እንዳይሄድ መከልከሉን የሚገልጹ መረጃዎች ወጡ። ያው ጉዳዩ ደግሞ አህመዲን ጀበል ታዋቂ ታሪክ ጸሐፊ ነው። ከዛ ውጭ ደግሞ ከምንም በላይ በሙስሊሙ ማህበረሰብ ዘንድ የሚታወቅለት ነው። የሙስሊሞች መፍትያ አፈላላጊ ኮሚቴ ሆኖ የህዝብ ሙስሊሙን ድምፅ በማሰማት እና የህዝብ ግንኙነትም ስራ በመስራት የቆየ ወንድም ነው። የታሪክ ምሁር ነው። በህብረተሰብ ውስጥ ይታወቁ ብዙ ስራዎች ያሉ ያሉት እንዲሁም ከሙስሊሞች ጉዳይ መጽሔትም አምደኛ የነበረ እና ከመስራቶች አንዱ የነበረ እንደመሆኑ ያው በብዙ ሰው ዘንድ ይታወቃል። እና አመዲን እንዲህ አይነት ህመም እንደገጠመው እና፣ በዛም ህመሙንም ለመታከም በቂ አገልግሎት እየተሰጠው እንዳልሆነ፣ ማረሚያ ቤቱ ይህንን መብቱን እየከለከለው እንደሆነ መረጃ ከወጣበት ሰዓት ጀምሮ ብዙ ሰዎች ተረበሹ። ያው መንግስት ከማሰሩ አልፎ ደግሞ ፍርደኛ ሆኖ ጊዜውን እያገለገለ ያለ እስረኛ እንዴት እንደዚህ ይበደላል? ለምንስ ህገ መንግስታዊ መብቱ ይጣሳል? በሚል ያው ሰዎች ድምጻቸውን ማሰማት ጀምሩ። በተለያዩ የማህበራዊ ሚዲያ ዘርፎች በጎላ ባለመልኩ ደግሞ በፌስቡክ ሁሉም ሰው ግድግዳው ላይ እየገባ መጻፍ ጀመረ። የተወሰኑ ሚዲያ አካባቢ ያሉ ሰዎች ደግሞ ወደ ሀሽታግ እናድርገው በሚል በሀሽታግ ይህንን ነገር ማስፋፋት ጀምሩ። ብዙ ሰዎች ጉዳዩ ኮንሰርን አድርጓቸዋል። ፕሮፋይል ፒክቸሮቻቸውን ቀይረዋል። በተለይ የወጡት ፎቶዎች ያው አህመዲን በፊት ወፈር ያለ ነበር፣ አሁን ደግሞ በጣም ከሳ ብሎ በእንትኑ መታየቱ ያው በብዙዎች ዘንድ ይህ ነገር ቆይታ እንዲሰማቸው እና በጣም እንዲደነግጡ አድርጓል። እና አሁን ደግሞ በተለይ መነሳት መንቀሳቀስ አይችልም የሚሉ መረጃዎች እየወጡ እንደመሆናቸው አስቸኳይ ሕክምና ስለሚያስፈልገውም ይህንን የማረሚያ ቤቱ ኃላፊዎች ይህን መብቱን እንዲያከብሩለት ነው እንግዲህ ሰው እየጮኸ ያለው። ከአህመዲን ጀበል ሁኔታ ጋር በተያያዘ በትዊተር ሀሳባቸውን ካሰፈሩት መካከል ሲያኔ አንን ላይ በቂ የሆነ የጤና አገልግሎት በሌለበት እስር ከሞት ፍርድ ተመጣጣኝ ነው ብላለች። አህመድ የተባሉ የትዊተር ተጠቃሚ ደግሞ የአህመድዲን የአካል ጉስቁልና የስርዓቱን ኢሰባዊ የእስረኞች አያያዝ ገላጭ ነው ሲሉ ጽፈዋል። ለአህመድዲን ህክምና የሚለውን ሃሽታግ ተጠቅመው መልእክታቸውን በትዊተር ያስተላለፉት ሀይልዬ የተባሉ ተጠቃሚ የእኩልነት ተሟጋች፣ የሃይማኖት ሰባኪ፣ የታሪክ ተመራማሪ፣ የትውልድ ተምሳሌት፣ የዘመኑ ጀግና የጤና ሁኔታ ያሳስበኛል ብለዋል። አጠር አድርገን የምንመለከተው የመጨረሻው ርዕሰ ጉዳይ ኤርትራውያን ስደተኞች በአዲስ አበባ ያደረጉት ሰላማዊ ሰልፍ ነው። ሰልፈኞቹ ከአፍሪካ ህብረት ዋና ጽህፈት ቤት ፊት ለፊት ባደረጉት ሰልፍ ኤርትራ ታደርሰዋለች ያሉትን የሰብአዊ መብት ጥሰት ተቃውመዋል። ኢትዮጵያውያን የማኅበራዊ መገናኛ ተጠቃሚዎችን ያነጋገረው ግን ለኢትዮጵያውያን ያዳገተው ሰላማዊ ሰልፍ የማድረግ መብት ለኤርትራውያን ቀሎ መገኘቱ ነው። ኬንያ ኤጌሬን ጉተማ የተባሉ ግለሰብ በፌስቡክ ተከታዩን አጋርተዋል። ኢትዮጵያ የራሷ ህዝብ ሰላማዊ ሰልፍ ሲወጣ ሰልፈኞችን በጭካኔ ትገላለች፣ ታስራለች። ነገር ግን ኤርትራውያን ሲሰለፉ ዝም ብላ እንዲያውም የመገናኛ ብዙኃን ሽፋን ትሰጣለች። የራሷ ዜጎች በሃይማኖት ስም ያለምንም ጥፋት በገፍ በእስር ቤት እየማቀቁ ስለ ኤርትራ ሃይማኖት ጭቆና ስታወራ ድክም ነው ያልኩት። ቅድሚያ ለዜጋ። ለያዙት ላቀዱት አላማ ይሉሃል ይሄ ነው ብለዋል። ፌቨን ሙላት ኤርትራውያን ከኢትዮጵያውያን በለጡና ለነሱ ፍጹም ሰላማዊ ሰልፍ ተፈቀደላቸው። በእውነት ይህችናት ብቸኛዋ የራሷን ዜጋ የቀበረች ሀገር ኢትዮጵያ ሲሉ አስተያየታቸውን በፌስቡክ አስፍረዋል። ወይ ሀገሬ፣ ለዜጎችሽ ሰላማዊ ሰልፍ እንዳያደርጉ የተለያዩ ህጎችና ወጥመዶች እየተረቀቁ ኤርትራውያን አዲስ አበባ ላይ ሰልፍ ይወጣሉ ሲል ግርምቱን በፌስቡክ ያካፈለው ደግሞ ሄኖክ የአዳም ዘር ነው። የዛሬው መሰናዷችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም